በታችኛው ሸበሌ ግዛት ጃናሌ ከተማ የሚገኘው የአፍሪቃ ህብረት ጦር ሰፈር ለሰዓታት በታጣቂ ቡድኑ ቁጥጥር ስር ወድቆ ነበር ተብሏል። አሸባብ በጥቃቱ 50 የአፍሪቃ ህብረት ሰላም አስከባሪ ወታደሮችን ገድያለሁ ቢልም እስካሁን በገለልተኛ ወገን አልተረጋገጠም። በሞቅዲሹ የሚገኘው የዶይቼ ቬለ ተባባሪ ዘጋቢ መሐመድ ኡመር ሁሴን የአሸባብ ታጣቂዎች ከአፍሪቃ ህብረት የጦር ሰፈር መሳሪያዎች መዝረፋቸውን ይናገራል። የአፍሪካ ህብረት ጦር ሰፈር ላይ ጥቃት የፈጸሙት ወደ ሀምሳ የሚጠጉ የአልሸባብ ታጣቂዎች ሲሆኑ ከአካባቢው ባገኘነው መረጃ መሰረት በጥቃቱ ከሁለቱም ወገኖች በርካታ ሰዎች ተገለዋል። የጦር ሰፈሩን ከተቆጣጠሩ በኋላ በርካታ የጦር መሳሪያዎችና ጥይቶችን የማረኩ ሲሆን በማከማቻ መጋዘን ያገኙትን የምግብ ክምችትም ለአካባቢው ነዋሪዎች አከፋፍለዋል። የአካባቢው ነዋሪዎች በጦር ሰፈሩ መግቢያ ላይ በአጥፍቶ ጠፊ የቦምብ ጥቃት ተጀምሮ ለሰዓታት የተኩስሉ ውጥ መደረጉን ለሬውተርስ የዜና ወኪል ተናግረዋል። የሶማሊያ ጦር ሰራዊት አባል የሆኑት ኮሎኔል አህመድ ሐሰን ታጣቂዎቹ የአፍሪቃ ህብረት ወታደሮች እንዳይሸሹ በቅድሚያ በአቅራቢያቸው የሚገኝ ድልድይን በቦምብ ማጋየታቸውን ለአሶሼትድ ፕሬስ ተናግረዋል። በጥቃቱ ወቅት በጦር ሰፈሩ ለሚገኙ ወታደሮች እርዳታ ሰጪ ጦር ለመላክ አልተቻለም ተብሏል። በሶማሊያ የሚገኘው የአፍሪካ ህብረት ጦር በትዊተር ማህበራዊ ድረገጹ የጦር ሰፈሩ በቁጥጥር ስር ይገኛል ሲል አስታውቋል። አሸባብ የዛሬው ጥቃት መርካ በተባለ አካባቢ የኡጋንዳ ወታደሮች ለፈጸሙት ግድያ የተወሰደ የበቀል እርምጃ ነው ሲል ማስታወቁን መሐመድ ዑመር ሁሴን ይናገራል። ከጥቃቱ በኋላ አቡ ሙሳ የተባሉ የአልሸባብ ቃል አቀባይ ጥቃቱ የኡጋንዳ ወታደሮች መርካ ውስጥ በሰርግ ድግስ ላይ ሳሉ የገደሏቸውን ሰላማዊ ቤተሰቦች ደምን ለመበቀል የተወሰደ እርምጃ መሆኑን ተናግረዋል። ኢትዮጵያን ጨምሮ የቀጠናው ሀገራት የአፍሪካ ህብረት ጦርና የአሜሪካ ሰው አልባ አውሮፕላኖች የዘመቱበት አሸባብ ተሸንፏል፣ አሊያም በጣም ተዳክሟል የሚለው ድምዳሜ ጥያቄ ውስጥ የወደቀ ይመስላል። ቡድኑ በዚህ ወር ብቻ በአፍሪካ ህብረት ሰላም አስከባሪ ወታደሮች ማሰልጠኛ ላይ እና በሞቅዲሹ ከተማ ተደጋጋሚ ጥቃቶች ፈጽሟል። በጥቃቶቹ የሟቾችና ቁስለኞች ቁጥር ከፍተኛ ነው። የጸጥታ ተንታኞች የሶማሊያ መንግስትም ይሁን የአፍሪቃ ህብረት ጦር በስለላ ስራው ጠንክረው የአሸባብ ጥቃቶችን ማክሸፍ አለመቻላቸውን የተቻሉ። በአፍሪካ የጸጥታ ጥናት ተቋም ተመራማሪና ተንታኝ የሆኑት አኔሊ ቦታ የአሸባብ ታጣቂ ቡድን የመረጠው የሰርጎ ገብ ጥቃት በራሱ ለመከላከል አስቸጋሪ መሆኑን ይናገራሉ። የሰርጎ ገብ ጥቃትን መዋጋት ዓመታት ይወስዳል። በአፍሪቃ ህብረትም ይሁን በአንድ አገር ፖለቲከኞች የአሸባብ ታጣቂ ቡድንን ለማጥፋት ተቃርበናል በሚል የሚሰጥ አስተያየት እጅጉን አከራካሪ ነው። በሶማሊያ የሚሰሩ የጸጥታ ተንታኞች ግን የአሸባብ ታጣቂ ቡድንን ከሶማሊያ ግዛት ለማጽዳት የሚቻለው ያንን ማድረግ የሚችል ኃይል ሲኖር መሆኑን ይናገራሉ። ሶማሊያ ለመቆጣጠር እጅግ በጣም ሰፊ ሀገር ናት። ይህ ደግሞ በጥቂት ወራት የሚሆን አይደለም።